ለሽራሽ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ። በጌታ የተወደዳችሁ ክብራን አድማጮች፣ እግዚአብሔር አምላካችን የተመሰገነ ይሁን። ዛሬም ተከታታዩን የኦሪት ዘፍጥረት መጽሐፍ ጥናታችንን ይዘንላችሁ ቀርበናል። በዛሬው ምሽት ክፍለ ጊዜ ጥናታችን ጀምረነው የነበርነውን የምዕራፍ ዐሥራ ስድስትን ትምህርት እንቀጥልና ወደ ምዕራፍ ዐሥራ ሰባት ደግሞ እንሸጋገራለን። ዝማሪያለን። እግዚአብሔር አምላካችንን እስቲ ከፍ ከፍ እናድርገው። እግዚአብሔርን በምን ቃላት ብንናገር ልንገልጠው እንችላለን? እውነት ሳሙኤል በዚህ ዝማሬ ስላገለገለን እግዚአብሔር ኑሮውንና አገልግሎቱን ይባርክ። እስቲ አብረን አንድ ላይ በጌታ ፊት እንቅረብ። አባታችን አምላካችን፣ መድኃኒታችንና ጌታችን ኢየሱስ ክርስቶስ፣ የእግዚአብሔር ልጅ እናመሰግንሃለን። በዚህች ምሽት ደግሞ በፊት እንድንቀርብ ይህንን ዕድል ስላዘጋጀህልን ከቃልህም ማድ ደግሞ እንድንመገብ እግዚአብሔር ሆይ ለሕይወታችን የሚረባውን ነገር እንደገና ደግሞ ስለምትናገረን እግዚአብሔር እግዚአብሔር እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። ይህንን ድንቅ ዜና ያልሰሙ ይህን ታላቅ ነገር ያላደመጡ ከዚህም ከበረከትህ ያልተቋደሱ በውጪ የሚኖሩ በዚህን ጊዜ ብርጭቆ የሚያመልኩ አቤቱ አምላኬ ሆይ ሰውነታቸውን ለማይረባ ነገር አሳልፎ ሰጥተው በየስርቻው የወደቁ በየመሸታው ቤት እነሆ ሰውነታቸውን የሚያራግፉ የሚያወዛውዙ ደስታን ለማግኘት ላይታች የሚሉ ብዙዎች አሉ። የሚባዝኑ ጌታዬ ሆይ ባሪያዎች በእግሮች ስሮነን ደግሞ ከታላቁ መንግሥት በረከትን እንድንቋደስ እንድንካፈል አንድ ላይ ስላደረግከን እናመሰግንሃለን። ሌላ ምን እንሰጥሃለን? ጌታ ሆይ ክብር ለስሜ ይሁን። በዚህች ሰዓት ጌታ መንፈስ ቅዱስን ልከ ደግሞ ድንቅ በሆነ ሁኔታ እንድትናገረን ከቃልህም አድ እግዚአብሔር ሆይ ተመግበን፣ አቤቱ አምላካችን ሆይ ለሌሎች በረከት መሆን የምንችልበትን ጸጋ ጌታ ሆይ እንድትሰጠንና እንድታተርፍልን እንለምንሃለን። የምንማረውን እውነት እግዚአብሔር ሆይ ከሕይወታችን ጋር አዋህደን ፍሬ የምናፈራ ሰዎች አድርገን በዘመናችን እግዚአብሔር ሆይ ለአንተ እየሮጥን ጒልበታችንን፣ ሕይወታችንን፣ ገንዘባችንን፣ ቤታችንን ሁሉ ለአንተ ሰጥተን እግዚአብሔር አባቴ ሆይም በረከትን ማትረፍ እንድንችል ጸጋህን አብዛልን። ለዓለም ከመሮጥ፣ ለዓለም ከመኖር እግዚአብሔር አባቴና አምላኬ ሆይ ባሪያ ዳዊት እንደመረጠው በደጃፍህ ተጥሎ እግዚአብሔር ሆይ በአንተ ተመርጦ ለዘላለም ማለፉ ይሻላልና ይህንን ዕድል አትንፈግን። ድካማችንን ይቅር በል በጌታችንና በመድኃኒታችን በኢየሱስ ክርስቶስ በአንድ ልጅ ስም አድማጮቼ ባለፈው ክፍለ ጊዜ ጥናታችን ሶራ አብርሃምን ማለትም ባለቤቷን ወደ አጋር እንዲገባው ጠይቃው አጋርም ደግሞ እነሆ ማርገዟን ተመልክተን ነበረ። አዎ አብርሃም በግብፅ ምድር ፈተና የሆኑበትን ሁለት ነገሮች አትርፏል። ልብ በሉ፣ አብርሃም በግብፅ አገር በነበረበት ጊዜ አትርፎት የወጣው ነገር ቢኖር ምንድን ነው? ብልጥግናና ሁለተኛው ደግሞ ግብፃዊቷ አጋር ነበረች። ይህቺ ግብፃዊት የሶራ ባሪያ፣ የአብርሃም ጊዜያዊ ሚስት መሆን ይቻለች። ይህ ደግሞ የእግዚአብሔር ፈቃድ አልነበረም። አዎ በጋብቻ ላይ ጋብቻ የእግዚአብሔር ፈቃድ አልነበረም። እግዚአብሔር አጽድቆታ አላት። በሉ ወገኖቼ ልትሉ የምትችሉት ነገር ቢኖር በአብርሃም ታሪክ የተከሰተ ታሪካዊ እውነት መሆኑን ብቻ ነው። ታሪኩም ደግሞ እነሆ ደስ የማያሰኝ እግዚአብሔርን ሰውንም የሚያሳዝን ታሪክ ነው። ወዳጆቼ ይህን ክፍል ስናነብ ባለፈው ክፍለ ጊዜ ጥናታችን እንደተመለከትነው በአብርሃምና በሶራ ላይ ያስከተለውን የሥነ ምግባር ችግር ማየት አንችልም። ምክንያቱም እነርሱ ያደጉት እንደዚህ አይነቱ ልማድ በሚዘወተርበት በውር ምድር ነበርና ብለናል። አዎ አስከፊው ነገር ግን እግዚአብሔርን አለማመናቸው ነው። አብርሃም የሶራን ባሪያ አጋርን ለሚስትነት መውሰዱ እጅግ ታላቅ ኃጢአት ነው። ዛሬም ቢሆን በጋብቻ ላይ ጋብቻን መደረብ ኃጢአት እንደሆነ አጥብቀን መረዳት አለብን። እምነት ማጉደላቸውና እግዚአብሔርን አለማመናቸውን በተመለከተ ከአብርሃምና ከሶራ መማር የሚገባን ትልቁ ስህተታቸው ነው ብለን ነበረ። አዎ ትክክል ነው። እስቲ ዛሬ ከቁጥር ስድስት በመነሳት ወደ ፊት ደግሞ ምን እንደሆነ ቀጣዩን ሂደት ጌታ መንፈስ ቅዱስ የሚያስተምርንን እንመለከታለን። ወዳጆቼ፣ አጋር ከአብርሃም ቤት ስለ መውጣቷና መልአኩም በመንገድ እንዳገኛት የሚያወሳውን ክፍል ከቁጥር ስድስት በመነሳት እናያለን። ኦሪት ዘፍጥረት ምዕራፍ አሥራ ስድስት ቁጥር ስድስት አብርሃምም ሶራን እነሆ ባሪያሽ በእጅሽ ናት፣ እንደወደርሽ አድርጊባት አላት። ሶራም ባሰቃየቻት ጊዜ አጋር ከፊቷ ኮበለለች ይላል። አጋር ከአብርሃም ቤት ወጣች ኮበለለችም። ይህ ለእርሷ በተለይም ለሕፃኑ ሞትን ሊያስከትል የሚችል ጉዳይ ነው። ቁጥር ሰባት የእግዚአብሔር መልአክም በውሃ ምንጭ አጠገብ በበረሃ አገኛት። ምንጩም ወደ ሱር በምትወስደው መንገድ አጠገብ ነበር ይላል። እኔ አጋርን ያገኛት መልአክ ከድንግል ማርያም ከመወለዱ በፊት የነበረው ኢየሱስ እንደሆነ አምናለሁ አስባለሁም። ይህ የእርሱ ባሕሪ ነው። የጠፉትን መፈለግ የኢየሱስ ክርስቶስ ባሕሪ ነው። ስለዚህም አጋርን በዚያ ስፍራ ያገኛት መልአክ ኢየሱስ ክርስቶስ ነው ብንል የነገሩን እውነታነት ከፍ ያደርገዋል። ከቁጥር ስምንት እስከ አስር እርሱም የሶራ ባሪያ አጋር ሆይ ከወዴት መጣሽ? ወዴት ስትሄጃለሽ? አላት። እርሷም እኔ ከመቤቴ ከሶራ የኮበለልኩ ነኝ አለች። የእግዚአብሔር መልአክም ወደ መቤትሽ ተመለሺ፣ ከእጇም በታች ሆነሽ ተገዢላት አላት። የእግዚአብሔር መልአክም ዘርሽን እጅግ አበዛለሁ፣ ከብዛቱም የተነሣ አይቈጠርም አላት ይላል ሐዋርያው ጳውሎስ ለገላትያ ሰዎች በጻፈው መልእክቱ በምዕራፍ አራት ላይ ይህን የአጋርን ታሪክ በቀጥተኛ ተረጓግም ተጠቅሞበታል። አጋርንና ከርሷ የሚወለዱትን የሙሴ ሕግ እንደ ተሰጠበት እንደ ደብረ ዘይት ተራራ ይቈጥራቸዋል። ስለ ሕጉ ትክክለኛነትና አሳሪነትም ተናግሯል። ስለ ሳራ ሲናገር ጨዋይቱ ይላታል፣ ምክንያቱም የአብርሃም ሚስት በመሆኗ ነው። ብዙ ሰዎች ከዚህ በተለየ መንገድ ከሕግ በታች መሆን ይፈልጋሉ። ነገር ግን ወንድሞች ሆይ እኛ እንደ አማኞች ከክርስቶስ ጋር ኅብረት አለን። ቤተ ክርስቲያን ለክርስቶስ የታጨች ነች። ጳውሎስ እናንተ እንደ ንጽሕት ድንግል ለክርስቶስ አጭቻችኋለሁ ይላል። ስለዚህ ወገኖች ሆይ ከሕግ በታች ለመሆን አትፈልጉ። ሕጉ እኛን ሊያድነን ስለማይችል በሕግ የሚገኝ ጽድቅን መፈለግ ከንቱ ድካም ነው። ስለዚህ እንዲህ ዐይነቱን አካሄዳ አትፈልጉት፤ ምንም አይጠቅማችሁም። ሕጉ እንደ አጋር ነው። አስተውሉ ወገኖቼ፣ ሕጉ እንደ አጋር ነው። ጳውሎስ ለገላትያ ክርስቲያኖች ሊገልጽላቸው የፈለገውም ይህንኑ ነው። አጋርንና ከእርሷ የሚወለዱትን የሙሴ ሕግ እንደ ተሰጠበት እንደ ደብረ ዘይት ተራራ የሚቆጥራቸው ማስተዋል መቻል አለብን። አጋር ከአብርሃም በመጸነሷ ምክንያት ሶራ ከፍተኛ ሐዘን ተሰማት። ነገር ግን ከሁሉ በከፋ መልኩ ሐዘኑ የወደቀው በአብርሃም ላይ ነበር። አጋር የአብርሃም ልጅ የሚሆነውን ወንድ ልጅ ልትወልድ ወደ አብርሃም ቤት ተመለሰች። ከቁጥር 11 እስከ 12 ያለውን ተመልከቱ። የእግዚአብሔር መልአክም አላት፣ እነሆ አንቺ ጸንሰሻል፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ፣ እግዚአብሔር መቸገርሽን ሰምቷአልና። እርሱም የሜዳ አህያን የሚመስል ሰው ይሆናል። እጁ በሁሉ ላይ ይሆናል፣ የሁሉም እጅ ደግሞ በእርሱ ላይ ይሆናል። እርሱም በወንድሞች ሁሉ ፊት ይኖራል ይላል። ይህንን ጥቅስ በመካከለኛው ምሥራቅ ባለፉት አራት ሺህ ዓመታት ከተፈጸመው ሁኔታ ጋር እያገናዘባችሁ ታስተውላላችሁን? ዛሬ በዚያ አካባቢ ምን እየተደረገ ነው? በእስራኤልና በፓለስቲና መካከል ያለውን ጦርነትና ውዝግብን በተመለከተ ምን እየተረዳችሁ ምንም እያስተዋላችሁ ነው? የእስማኤል ትውልዶች ኃይለኛና ተዋጊዎች ናቸው። በምድረ በዳ የሚገኙት ጎሳዎች ታሪክ የሚያስረዳን እግዚአብሔር ስለ እነርሱ በዚህ ክፍል አስቀድሞ የተነበየውን መፈጸሙን ነው። እነዚህ ጎሳዎች የአብርሃም ልጆች እንደሆኑ ይናገራሉ። ጨምረውም የእስማኤል ልጆች መሆናቸውንም ይናገራሉ። ከአብርሃም ጋር የተዛመዱት በእስማኤል በኩል ነው። እንዲህ ይላል ቁጥር ፲፫ና ፲፬ እርሷም ይናገራት የነበረውን የእግዚአብሔርን ስም ኤል ሮኢ ብላ ጠራች የሚያየኝን እዚህ ደግሞ አየሁትን ብላለችና፣ ስለዚህም የዚያ ጉድጓድ ስም ብኤር ልሃይ ሮኢ ተብሎ ተጠራ። እርሱም በቃዴስና በባሬድ መካከል ነው ይላል። እግዚአብሔር ለአጋር እንዴት መልካም ነው! ወዳጆቼ በርግጥ፣ የደረሰባት ነገር በኀጢአቷ ምክንያት አይደለም ስለዚህም እግዚአብሔር በምሕረታ አሰባት። እዚህ ላይ ቀደም ብዬ የገለስኩትን እውነት እንደገና መጥቀስ እፈልጋለሁ። በዚህ ስፍራ አጋርን ያገኛትና ያነጋገራት መልአክ ኢየሱስ ክርስቶስ ነው። የጠፋችውን አጋርን የባዘነችውን አጋርን ለመፈለግ መውጣቱንና እንደ መልካም እረኛ የሚያጽናናውን መልካሙን ቃልስ ያመጣላት ይታየኛል። የእግዚአብሔርንም ስም በእርሱ አገላለጽ የሚያየኝን አየሁት ስትል ኤልሮኢ ብላ ጠራች። ይህን ቀድሞ ያልተለማመደችው አዲስና እንግዳ ነገርን ስትናገር እንመለከታታለን። ግብፃውያን ስለ እግዚአብሔር በጣም ኋላ ቀር ሐሳብና መረዳት ነበራቸው። ስለዚህም የሚያየኝን አየሁት ብላ ጌታን ገለጸችው በእግዚአብሔር በመታየቷ እጅግ በጣም ተደንቃለችና ምናልባት ይሄ እኛን በጣም አያስደንቀንም ይሆናል ምክንያቱም እርሷ ካገኘችው መገለጥ በላይ የሆነውን መገለጥ አግኝተናልና እስቲ ወዳጆቼ ትንሽ አስቡ። እግዚአብሔር ለአጋር እንደ ተገለጠላት ለእኛ ቢገለጥልን ሳንቸገር አንቀርም። ወሰን የሌለውን አምላክ በውስን አእምሯችን እንዴት ልንገነዘበው እንችላለን? እኔ እንደሚመስለኝ የዘመናት ዋና ጉዳይና መጨረሻ የሌለው የእግዚአብሔር ሐሳብ እኛ እርሱን ለማወቅ ወደ እርሱ እንድንመጣ ነው። ይህ ከሰው ጥናት ሁሉ የሚበልጥ ነው። እግዚአብሔርን ለማወቅ ወደ እርሱ መቅረብ ሰውን ለዘላለም የሚያስከብረው ነገር ነው። ከቁጥር 15ና 16 ደግሞ ስለ እስማኤል መወለድ የሚያወሳውን እናነባለን። አጋርም ለአብራም ወንድ ልጅን ወለደችለት። አብራምም አጋር የወለደችለትን የልጁን ስም እስማኤል ብሎ ጠራው። አጋር እስማኤልን ለአብራም በወለደችለት ጊዜ አብራም የሰማንያ ስድስት ዓመት ሰው ነበር ይላል። ብዙ ገፍተን ከመሄዳችን በፊት እግዚአብሔር ለአብርሃም የተገለጠበትን ሰባቱን መገለጦች መለስ ብለን እንድናያቸው እፈልጋለሁ። እነዚህ የአብርሃም ፈተናዎች ናቸው። አምስቱን ቀደም ብለን ተመልክተናቸዋል። በአብርሃም ሕይወት ውስጥ የተወሰኑ ውድቀቶች ነበሩ፣ ነገር ግን መከናወኖችም ደግሞ ነበሩ። በእርግጥ አብርሃም ሰባት ፈተናዎች አጋጥመውታል። የመጀመሪያው እግዚአብሔር አብርሃም ከዑር ከከለዳውያን ከቤቱ እንዲወጣ ጠራው። አብርሃምም በከፊል መልስ ሰጠ። እምነቱ ደካማና ያልጠራ ነበረ፣ ነገር ግን መውጣት ችሎ ነበር። አብርሃምም በመጨረሻ በሰላም ወደ ከነዓን ምድር ደረሰ። እግዚአብሔርም ባረከው። ሁለተኛ፣ በከነዓን ምድር ረሃብ ነበረ። አብርሃምም ከከነዓን ምድር ወደ ግብፅ ሄደ። በዚያም ብልጥግናንና አጋርን አገኘ። ሁለቱም ማሰናከያዎቹ ነበሩ። ሦስተኛ አብርሃም ብልጥግናን አግኝቶ ነበር። ያም ፈተናው ነው ብለናል። ይህም ዛሬም ቢሆን ለብዙዎቻችን መሰናክል ነው። በግልጽ እኔ ሁልጊዜ ከሌሎቹ ፈተናዎች ይልቅ ብዙ ሀብት ሰጥቶኝ ቢፈትነኝ ይሻለኛል እያልኩ መኛለሁ። አሁ አብርሃም ሀብት በማግኘቱ እግዚአብሔርን አልረሳም፣ ነገር ግን ከሚወደው ከሎጥ እንዲለይ ምክንያት ሆነበት። እግዚአብሔርም እንደገና ተገለጠለት። አራተኛ አብርሃም የምሥራቅን ነገሥታት ድል እንዲያደርግ ኃይል ተሰጥቶት ነበረ። ድል አድራጊ መሆኑም ሌላው ፈተናው ነበረ። መልከጼዴቅ አብርሃምን መገናኘቱ አብርሃም ፈተናውን እንዲያልፍ ብርታቶ ነው። ስለሆነም በጦርነቱ ከተገኘው ምርኮ ላለመካፈል እምቢ አለ። እግዚአብሔርም ተገለጠለት አበረታታውም። አምስተኛ እግዚአብሔር በሶራ ምክንያት ለአብርሃም ልጅ መስጠቱን አዘገየ። አብርሃም መታገስ አቃተው። ከሶራም ጭቅጨቃ የተነሳ ከእግዚአብሔር ፈቃድ ውጪ የማይገባውን ነገር አደረገ። ከዚህም የተነሳ እስማኤል ተወለደ። የምድረ በዳ አረቦች ዛሬም በእስራኤል ሕዝብ ላይ መከራ እያመጡ ናቸው። ይህንንም እስከ መጨረሻው ይቀጥላሉ። ስድስተኛ የአብርሃም ሁለቱ የመጨረሻ ፈተናዎች የተገለጹት በምዕራፍ ዐሥራ ስምንት ውስጥ እንደምናነበው በሰዶምና በገሞራ መጥፋት ጊዜና ልብ በሉ በሰዶምና በገሞራ መጥፋት ጊዜና ሰባተኛው ደግሞ በምዕራፍ ሀያ ሁለት ውስጥ እንደተገለጸው አንድ ልጁን ይስሐቅን እንዲሰዋ በተጠየቀ ጊዜ ነው። እንግዲህ በጌታ የተወደዳችሁ ወዳጆቼ የዚህ የምዕራፍ አሥራ ስድስት ጥናታችን እዚህ ላይ አበቃ። እግዚአብሔር ከአብርሃም ሕይወት ድንቅ ነገሮችን እንድንማር ብዙ ረድቶናል። በመቀጠልም ከዚህ በበለጠ ሁኔታ ደግሞ ከራሳችን አኳያ ጌታ መንፈስ ቅዱስ አዳዲስ ነገሮችን ገላልጦ ያስተምረናል። እግዚአብሔር ይክበር ይመስገን። አድማጮች፣ ብዙ ሰዎች ምዕራፍ 17 ከዘፍጥረት ምዕራፍ እጅግ ጠቃሚ ዋና እንደሆነ ያስባሉ ምክንያቱም በዚህ ምዕራፍ ውስጥ እግዚአብሔር ከአብርሃም ጋር ቃል ኪዳን ያደረገበትና ልጅ እንደሚወልድ የሰጠውን ተስፋ እንደገና ያደሰበት ምዕራፍ በመሆኑ ነው። እግዚአብሔር ለአብርሃም እስማኤል የቃል ኪዳኑ ልጅ እንደሆነ ገልጾለታል። ይህ ምዕራፍ ለዘፍጥረት መጽሐፍ ቁልፍ ምዕራፍ ነው። በአጠቃላይም ለመጽሐፍ ቅዱስ ቁልፍ ምዕራፍ ነው ማለት እንችላለን። እግዚአብሔር ከአብርሃም ጋር የገባው ቃል ኪዳን ሁለት ዋና ዋና ነገሮችን የያዘ ነው። እነርሱም አንድ ዘርና አንድ ምድር ናቸው። ልብ በሉ እግዚአብሔር ከአብርሃም ጋር የገባው ቃል ኪዳን ሁለት ዋና ዋና ነገሮችን ይዟል። እነርሱም አንድ ዘርና አንድ ምድር ናቸው። እግዚአብሔር በዚህ ክፍል በአዲስ ስም ለአብርሃም ተገለጠለት፣ ኤልሻዳይ፣ ሁሉን የሚችል እግዚአብሔር በሚል ስም። የአብርሃምንም ስም ቀየረው። እስካሁን አብርሃም ተብሎ ነበረ የሚጠራው። ከእንግዲህ በኋላ ግን አብርሃም ተብሎ ይጠራል። አብርሃም ማለት ታላቅ አባት ማለት ሲሆን፣ ልብ በሉ አብርሃም ማለት ታላቅ አባት ማለት ሲሆን፣ አብርሃም ማለት ግን የብዙ ሕዝቦች አባት ማለት ነው። አብርሃም ማለት ታላቅ አባት ማለት ሲሆን፣ አብርሃም ማለት የብዙ ሕዝቦች አባት ማለት ነው። እስማኤል እግዚአብሔር ለአብርሃም የሰጠው የቃል ኪዳኑ ልጅ እንዳልሆነም በዚሁ ምዕራፍ ውስጥ ግልጽ ሆኖ እንማረዋለን። ቁጥር አንድን ተመልከቱ። እግዚአብሔር በአዲስ ስም ለአብርሃም ስለመገለጡና አዲስንም ስም እንዴት እንደ ሰጠው በዚህ ክፍል ውስጥ እንመለከታለን። አብርሃምም የዘጠና ዘጠኝ ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴም ተመላለስ፣ ፍጹምም ሁን ሲለው እንመለከታለን። አብርሃም እስማኤል ሲወለድ የሰማንያ ስድስት ዓመት ሰው እንደሆነ ልብ በሉ። ከዐሥራ አራት ዓመት በኋላ ማለት ነው ይስሐቅ የተወለደው። እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴም ተመላለስ፣ ፍጹምም ሁን አለው። እንግዲህ ይህ ኤልሻዳይ የሚለው ስም ነበር እግዚአብሔር በአዲስ ስም የተገለጠለት። ቁጥር ሁለት ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ እጅግም አበዛ አለው። በዚህ ምዕራፍ በሃያ ሰባት ቁጥሮች ውስጥ ቃል ኪዳን የሚለው ቃል አሥራ ሦስት ጊዜ ተጠቅሶ እናገኛለን። ይህም በግልጽ የሚያሳየው እግዚአብሔር ስለ ቃል ኪዳኑ ልዩ ትኩረት ሰጥቶ መናገሩን ነው። እግዚአብሔር ለአብርሃም ሲገለጥለት ይህ አምስተኛው ጊዜ ነው። አሁን የተገለጠለት ቃል ኪዳን ከአብርሃም ጋር ለመግባት ብቻ ሳይሆን ልጅ እንደሚሰጠው የገባለትን ተስፋ ለማጽናት እና በእስማኤል ላይ የበላይ የሚሆን ልጅ እንደሚሰጠው ሊያረጋግጥለት ነው። ጳውሎስ በሮሜ መልእክቱ ምዕራፍ አራት ውስጥ እንዲህ ይላል የመቶ ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ሥጋና የሳራ ማፀን ምውት መሆኑን በእምነቱ ሳይደክም ተመለከተ ይላል ሮሜ አራት ቁጥር አሥራ ዘጠኝ የሳራ ማፀን መቃብር ነበረ። የሞትም ስፍራ ነበረ። ነገር ግን የሞት ስፍራ ከሆነው ሕይወት ወጣ። ይስሐቅ ተወለደ። ጳውሎስ የሮሜ መልእክት ምዕራፍ አራትን ሲያጠቃልል ስለ ኢየሱስ ክርስቶስ የሚከተለውን አስፍሯል። ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቈጠርልን ዘንድ አለው ይላል ሮሜ አራት ቁጥር ሃያ አምስት ከሞት ውስጥ ሕይወት እንደሚወጣ እግዚአብሔር ለአብርሃም የገባለት ቃል ኪዳን ይህን የሚመስል ነው። አብርሃም የዘጠና ዘጠኝ ዓመት ሽማግሌ በነበረበት ጊዜ ሶራ ሰማንያ ዘጠኝ ዓመት አሮጊት ነበረች። አስተዋላቸው አይደል? ሶራ የሰማንያ ዘጠኝ ዓመት አሮጊት ነበረች። ይስሐቅ ሲወለድ አብርሃም የአንድ መቶ ዓመት ሳራ ደግሞ የዘጠና ዓመት ሰዎች ነበሩ። ቁጥር ሦስትና አራት አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ከአንተ ጋር ነው፣ ለብዙ አሕዛብም አባት ትሆናለ አለው። እግዚአብሔር አብርሃምን ለብዙ አሕዛብ አባት ትሆናለ ብሎ ተናገረው። ይህ አባባል እኛ እንደሚገባን ይህ ሰው በምድር ላይ ከሚኖሩት ሰዎች በላይ ብዙ ልጆች ይኖሩታል የሚል ትርጉም እንደሚኖረው እገምታለሁ። ይህንንም አስቡ። ላለፉት አራት ሺህ ዓመታት ሁለት ታላላቅ የዘር ሐረጎች ታይተዋል። በእያንዳንዱም የዘር ሐረግ በሚሊዮን የሚቈጠሩ ሰዎች ተገኝተዋል። እንዴት ያለ ታላቅ ቤተሰብ ነው! ከዚህ ጋር በተጨማሪ መንፈሳዊ ዘር የሆኑትን ክርስቲያኖች ደግሞ በእምነት የአብርሃም ልጆችንን በሮሜ ምዕራፍ አራት ቁጥር አሥራ ስድስት እና አሥራ ሰባት ጳውሎስ ስለ አብርሃም ሲናገር እንዲህ ብሏል። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግሁ ተብሎ እንደ ተጻፈ ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችንም አባት ነው ይላል። ይህ ስለ አማኞች፣ ስለ እስራኤል ሕዝብና ስለ አረብ ሕዝብ ነው። እነዚህ በብዙ ሚሊዮን የሚቆጠሩ ህዝቦች ናቸው። እግዚአብሔር ለብዙ አሕዛብ አባት አደርጋለሁ እንዳለው በእነዚህ ህዝቦች ሁሉ የሚከበር አባትማ አደረገው። እግዚአብሔር ቃሉን አጸና። እግዚአብሔር እየተመሰገነ ይሁን። ቁጥር አምስት ከዛሬ ጀምሮ ስም አብራም ተብሎ አይጠራ፣ ነገር ግን ስም አብርሃም ይባላል፣ ለብዙ አሕዛብ አባት አድርጌሃለሁና ይላል አብርሃም ማለት ቀደም ብለን እንደተመለከትነው ታላቅ አባት ማለት ሲሆን አብርሃም ማለት ግን የብዙዎች ወይም የአሕዛብ አባት ማለት ነው። የአብርሃምን እምነት የበለጠ ለማስረዳት አንድ ምሳሌያዊ ያነጋገር ወይም ልብ ወለድ ታሪክ ልነግራችሁ ወዳለሁ። አንድ ቀን አብርሃምና ሱራ በማለዳ ተነስተው በድንኳናቸው አካባቢ እየሰሩ ሳሉ ድንገት የነጋዴዎች ቡድን ወደ እነርሱ ይመጣል። አብርሃምም ሊገናኛቸው ይወጣል። እነርሱም ለእነርሱና ለግምሎቻቸው ዋ ያገኙ እንደሆነ ይጠይቃሉ። በዚያ ዘመን እንግዶችን ለማስተናገድ የተዘጋጁ ብዙ ሰዎች ነበሩ። ይህ በጣም የሚያስደስት ነገር ነው። ይህንን ስል በዚያን ጊዜ በዋሻ ይኖሩ የነበሩትን ሰዎች ማለቴ ነው። በዚያን ዘመን አንድ እንግዳ ሰው በአንድ ቤተሰብ በእንግድነት ገብቶ ካልተስተናገደ ተስተናገደ በከተማዋ አቋርጦ ለመሄድ አይችልም ነበረ። ይህ ሁኔታ ግን በአሁኑ ዘመን ካለነው ሰዎች ጋር አብሮ የሚሄድ ልምዳ አይደለም። ምንም እንኳን ክርስቲያኖች ብንሆን እንግዳ ለማስተናገድ ያለን ፍላጎት ዛሬ ዛሬ ስንመለከተው በጣም አነስተኛ ነው። አብርሃምም ለእናንተም ሆነ ለግመሎቻችሁ በቂ ውሃ አለን። በምትፈልጉት መጠን እናስተናግዳችኋልን። ከእኛ ጋር ብዙ ለመቆየት ትችላላችሁን ይላችኋል። እነርሱም የለም፣ በጣም እንቸኩላለን፣ ለንግድ ሥራ ወደ ግብፅ እየወረድን ስለሆነ ብዙ መቆየት አንችልም አሉት። ከነጋዴዎቹ መካከል አንዱ የእኔ ስም አሊ ነው፣ ሌላውም የእኔ ደግሞ አብደላ ነው ያንተስ ማን ይባላል? ብለው አብርሃምን ይጠይቁታል። አብርሃምም ስሜ ታላቅ አባት ይባላል ብሎ ይመልሳል። በዚህን ጊዜ ነጋዴዎቹ በጣም ተገርመው ለመሆኑ ስንት ልጆች ቢኖሩ ነው ታላቅ አባት የተባልከው? ብለው መልሰው ይጠይቁታል። አብርሃምም አንድም ልጅ የለኝም ሲላቸው በጣም ይስቁና ታዲያ እንዴት ታላቅ አባት ተብለ ትጠራለህ? በማለት እጅግ ተገርሞ እየሳቁ ግመሎቻቸውን ወደ ምድረ በዳ እየነዱ ሄዱ። ከስድስት ወራት በኋላ ነጋዴዎቹ በአብርሃም ድንኳን አጠገብ ሲያልፉ ሊጠይቁት መጡ። አብርሃምም ሊቀበላቸው ሲወጣ ሰዎቹ አሁንም ሳቃቸው መጣና ከት ብሎ ሳቁበትና ሰላም ላአንቴውን ታላቅ አባት ብለው ሰላምታ ለአብርሃም ሰጡት እየተሳለቁበት እያፌዙበት እርሱም ሰላምታቸውን ተቀብሎ ምላሹን ከሰጣቸው በኋላ ስሜ ታላቅ አባት መሆኑ ቀርቶአል። እነሆ የብዙ ሕዝቦች አባት ተብያለሁ ሲል ይመልስላቸዋል። ነጋዴዎቹም እንዴ በስድስት ወራት ውስጥ ስንት ሺህ ልጆች ወልደህ ነው የብዙ ሕዝቦች አባት የሆንከው? ሲሉት እርሱም መልሶ የለም አሁንም አንድም ልጅ እኮ አልወለድኩም ሲላቸው ከፊት ይልቅ ከትከት ብለው ስቀውበት በል አንተ እጅግ የምትገርማ አስቂኝ ሰውነ፣ ብለውት ተሰናብተውት ይሄዳሉ። ይህ ሰው አብርሃም ነው። አብርሃም የተባለው የብዙ ሕዝቦች አባት አብርሃም በዚያን ዘመን በእምነት የብዙዎች አባት ሆነ። ነገር ግን ከአራት ሺህ ዓመታት በኋላ እኔና እናንተ ባለንበት በአሁኑ ዘመን እንኳ በርግጥ እግዚአብሔር የተስፋ ቃሉን ጠብቆ አብርሃምን የብዙ ሕዝቦች አባት እንዳደረገው ምስክሮች ነን። እግዚአብሔር ለዘላለም እየተመሰገነኝ ደናደሩል